ከኢኮኖሚው ዓለም በዓለም ባንክ የናሙና ጥናት መሰረት 39 በመቶ ኢትዮጵያውያን በውጭ አገራት የሚኖር ቤተሰብ አሊያም ወዳጅ ዘመድ አላቸው። ከእነዚህ መካከል 18 በመቶው ከእነዚሁ ወዳጅ ዘመዶቻቸው በቋሚነት ገንዘብ ይላክላቸዋል። ገንዘብ ተቀባዮቹ በአማካኝ 120 ዶላር በዓመት ለአምስት ጊዜ ያገኛሉ። 600 ዶላር ማለት ነው። ሁለት ሚሊዮን ገደማ የሚገመቱት ውጭ የሚኖሩ ኢትዮጵያውያን ወደ አገር ቤት የሚልኩት ገንዘብ እስከ ጎርጎሮሳዊው 2010 ድረስ ከአጠቃላዩ ዓመታዊ የምርት መጠን ወይም ጂዲፒ ያለው ድርሻ ሁለት በመቶ ብቻ ሆኖ ቆይቷል። የዓለም ባንክ ባለፈው የጎርጎሮሳውያኑ ዓመት መገባደጃ ባወጣው ዘገባ ግን ከሰሃራ በረሃ በታች ከሚገኙ አገራት በውጭ አገራት ከሚኖሩ ሰዎች የሚላክ ከፍ ያለ የገንዘብ መጠን በማግኘት ኢትዮጵያና ኬንያ ቀዳሚ መሆናቸውን አትቷል። አቶ ተወልደ ሙሉጌታ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ናቸው። ይፋ የተደረገው ምንድን ነው? ሶስት ነጥብ ሰባት ቢሊየን ዶላር በአምና ተገኝቷል ማለት ነው። ከሬሜተንስ እንግዲህ ከተለያዩ አካባቢዎች ነው። ሞስትሊ ሊሆን የሚችለው እንግዲህ ከአሜሪካና ከአውሮፓ አካባቢ ነው ተብሎ ነው የሚታሰበው እንግዲህ ይሄ ከተለያዩ ፕሮጀክሽንስ በመነሳት እንግዲህ የተደረሰበት ሂሳብ ነው። ከውጭ ሀገራት ወደ ኢትዮጵያ የሚላከው የገንዘብ መጠን በሚቀጥሉት ሶስት ዓመታት በሀምሳ በመቶ እድገት እንደሚያሳይም የዓለም ባንክ ጨምሮ አትቷል። አቶ ተወልደ የጠቀሷቸው የአውሮፓና የሰሜን አሜሪካ አገራት ከገጠማቸው የኢኮኖሚ ቀውስ ማገገም ለኢትዮጵያውያን መልካም ዜና ሳይሆን አይቀርም። በዓለም ገበያ የነዳጅ ዋጋ መቀነስም በውጭ አገራት ለሚኖሩ ኢትዮጵያውያን ፋታ ሆኖ ወደ አገር ቤት ዳጎስ ያለ ገንዘብ የመላክ ዕድል ፈጥሯል። አቶ ጌታቸው ተክለማርያም የኢኮኖሚ ባለሙያ ናቸው። አውሮፓን አሜሪካን ኦይል ኢምፖርቲንግ ካንትሪ ስለሆኑ ወይም ደግሞ የሚያስገቡ ሀገራት ስለሆኑ የነዳጅ ኢምፖርቲንግ ካንትሪዎች ሎ ዊት ያለ የነዳጅ ዋሀጋ ማለት ለእነሱ የተሻለ ኢኮኖሚ መነቃቃት ይፈጠራል ማለት ነው። የተሻለ ኢኮኖሚ የሚሸሩ ኢትዮጵያውያን ዲያስፖራዎች ያላቸው የፋይናንሽል ሰርፕለስ በተወሰነ መልኩ ይሻሻላል። ያ የፋይናንሽል ሰርፕለስ ሲሻሻል እንግዲህ አንዱም ወደ ሀገር ውስጥ የሚመጣ ወደሚታት ይጨምራል። ከዚያ ደግሞ ቅድም እንዳልኩ የኮሞዲቲ ሳይክሉ በተወሰኑም ደረጃ መሻሻል ያመጣል ተብሎ ስለሚታሰብ የኮሞዲቲ ሳይክሉ ትንሽ ከፍ ካለ ደግሞ በኤክስፖርት የሚገኘ የረዝን ይመጣል እየተሻሻለ ይመጣል። የዓለም ባንክ በቅርቡ ይፋ ባደረገው ጥናት በመላው ዓለም የተበተኑ ሰዎች ወደ አገሮቻቸው ከላኩት ስድስት መቶ አንድ ቢሊዮን ዶላር ውስጥ 441 ቢሊዮን ዶላሩ ወደ ኢትዮጵያና ኢትዮጵያን መሰል ታዳጊ አገሮች መሄዱን አሳይቷል። ከታዳጊ አገራት የተሰደዱ ሰዎችን ጥንቁቅ ቆጣቢ ያሉት የዘገባው ተባባሪ አዘጋጅ ዲሊፕራታ የገንዘብ መጠኑ ታዳጊዎቹ አገሮች በሰብአዊ እርዳታ ከሚያገኙት በሶስት እጥፍ የሚልቅ እንደሆነ ተናግረዋል። ወደ ሁለት ሚሊዮን የሚጠጉት በውጭ አገራት የሚኖሩ ኢትዮጵያውያን ወደ አገር ቤት የሚልኩት የገንዘብ መጠን ለበርካታ ዓመታት አገሪቱ በውጭ ንግድ ከምታገኘው የሚበልጥ እንደነበር አቶ ጌታቸው ይናገራሉ። ካለፈው ዓመት በፊት በነበረው የበጀት ዓመት እንደሆነ በውጭ ከሚለው ኢትዮጵያውያን የተገኘ ገንዘብ መጠን በኤክስፖርት ከተገኘ ግኝት የበለጠ ነበር። ይህም ማለት በሀገሪቱ የውጭ ምንዛሪ ግኝት ላይ በጣም ከፍተኛ የሆነ ሮል ነው ያለው። እሺ ማለት ደግሞ በውጭ ምንዛሪ ግኝትና በአጠቃላይ በባላንሱ ላይ የሚኖረው አስተዋጽኦ ደግሞ ማለት በአጠቃላይ በኢኮኖሚክ ልማት ውስጥ ከፍተኛ አስተዋጽኦ ነው ያለ ቢከ ሀገሪቷ እያደገች ያለችው አንድ ትልቅ የካፒታል ኢምፖርቶች ላይ ተመስረታ ነው። ይህ ማለት እንግዲህ በእጅ ከሚገኙ ኢትዮጵያውያን የሚላከው ገንዘብ እድገቱን ባጠቃላይ በአገሪቱ ስ የተከናወነ ያለው ልማት እንዲሁም ደግሞ የአገልግሎት አቅርቦ በማዎች ለማረጋገጥ ከፍተኛ የሆነ አስተዋጽኦ ነው ያለው። ነዋሪነታቸውን በዋሽንግተን ዲሲ ከተማ ያደረጉት አቶ ሙከሚል አምዲኖ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን ገንዘብ የሚልኩባቸውን መንገዶች ተመልክተዋል። አቶ ሙከሚል በባንክና የሐዋላ አገልግሎት አቅራቢ የገንዘብ ተቋማት ወደ ኢትዮጵያ ከሚላከው ይልቅ ሌላ መንገድ እያደገ መምጣቱን አስተውለዋል። ሶስት ሂሳብ አለው ምንዛሬ። አንደኛው በባንክ ነው። በባንክ ሚንስ ያው ዌስተርን ዩኒየንን ጨምሮ በህጋዊ መንገድ ሰነድ ያለው ምናምን አላላክ ነው አንደኛው። ሁለተኛው በሚሄድ ሰው መላክ ነው። ሶስተኛው ደግሞ እዚህ ሆነው ገንዘቡን እየተቀበሉ ኢትዮጵያ የሚያሰጡ ሰዎች አሉ፣ በእነሱ መላክ ነው። ለምሳሌ የሚሄድ ሰው አግኝተህ ዶላሩን ብትልቀው ኢትዮጵያ ሄዶ እስከ ሀያ አራት ብር ድረስ ብላክ ማርኬት ላይ ይዘረዘርልሃል። አንደኛ የሚመረጠው አላላ ክሱ ነው። አሁን ሀያ አራት ብር በሚልኩ ሰዎች ደግሞ እዚህ ስትልቅ እስከ ሀያ ሁለት ከሀምሳ እስከ ሀያ ሶስት ብር እንደ መጠኑ ታገኛለህ። በሕጋዊ መንገድ ግን ስትልከው ዝቅተኛውን ነው የምታገኘው። በዋሽንግተን ከተማ የሚኖሩት አቶ ውብሸት መሐሪ ጊዮን ፋይናንሽል የተሰኘ የአካውንቲንግና ፋይናንስ ተቋም መስራችና ባለቤት ናቸው። እርሳቸውም በውጭ ሀገራት የሚኖሩ ኢትዮጵያውያን የተሻለ ምንዛሪ በሚያስገኝላቸው መንገድ ገንዘባቸውን ወደ አገረቤት እንደሚልኩ ይናገራሉ። ዋናውና ትክክለኛው ምክንያት ያው የምንዛሪ ለውጥ መኖሩ ነው። በዚህ ወቅት እኔ በማውቀው አይ ቲንክ አንድ ብር ወይም የሁለት ብር ያክል ልዩነት አለ በብላክ ማርኬት ሲሆን እና በባንክ በኩል ሲላክ በሰው ስትልክ የምትከፍለውም ክፍያም የለም። ያንን ኢትዮጵያ ሄዶ እንግዲህ ከፍ ባለ ምንዛሪ ይመነዘራል ማለት ነው። በባንክ ወይም በመኒ ትራንስፈሮች ሲሄድ አንደኛ ክፍያ ያለው ያንን ለመላክ፣ ሁለተኛ ኢትዮጵያ ውስጥ ባንኮቹ ሲሰጡ ወይም ኤጀንሲዎች ሲሰጡ አነስ ባለ ምንዛሬ ነው ማለት ነው። እና ደግሞ ያው የሚለያይበት ምክንያት ያው ኢትዮጵያ የምንዛሬ ተመኑ ኮንትሮል የሚደረግ ነው፣ ባንኮች የሚቆጣጠሩት ነው። ያንን ማድረግ ያስፈለገበት ምክንያት እንደሚመስለኝ ያው ኢንፍሌሽኑን ለመቆጣጠር ነው ማለት ነው። ሰው ያ የግድ ይሄኛው ችግር ይኖርበታል ማለት ነው። የተሻለ ገንዘብ ለማግኘት ሰው ህጋዊ ከሆነውን ያው ማየት ለኢትዮጵያ መንግስት የማይጠቅመውን መንገድ ይጠቅማል ማለት ነው። በብላክ ማርኬት በመላክ በመንግስትና በፋይናንስ ተቋማት ውስን ተሳትፎ ቁጥጥር የሚደረግበት የውጭ ምንዛሬ ግብይት የአቅርቦትና ፍላጎት አለመጣጣም ይታይበታል። አቶ ጌታቸው ተክለ ማርያም የኢትዮጵያ በአጠቃላይ የውጭ ምንዛሪ ግብይት ወይም አጠቃላይ የንግድ ባላንሱን ጋር ተያይዞ ብዙ ኢምፖርት ዶሚኔትድ የሆነ ኢኮኖሚ ስለሆነና የፎሪን ኤክስቼንጅ ቤትራዎች ስላለበት ስትሪክት የሆነ የውጭ ምንዛሪ የፍሰት ስርዓቶች ተቀምጠውለ ብሔራዊ ባንክም እነሱም በባንኮች በኩል ያስፈጽማል። ባንኮችም ለእነሱ ወግጋ ተገዥ ናቸው። ይሄ እንግዲህ ስትሪክት የሆነ ፖሊሲ ምንን መኖሩ ምን አይነት ጥቅም አለው፣ ምን አይነት ጉዳት አለው ሲባል ከጥቅም አንጻር የምንመለከተው ከሆነ የሚገኘው የውጭ ምንዛሪ መጠን ፕሮፐርሊ ከልማት አንጻር ከእድገት አንጻር ትኩረት የሚሰጣቸው ለሚገቡ ኤሪያዎች በመተን ላይ እድገቱ ልማቱን በአጠቃላይ በማፋጠን ስለሚበጅ እና እሱንም ስለሚጠቅመው በአጠቃላይ በጣም ኢምፖርቴንት የሆነ ሮል አለ እሱን ነገር ዲፋይን በማድረግ ረገድ ማለት ነው የሚጠቅሙች አንዳንድ ጊዜ ግን ስትሪንጀንት የሆነ የውጭ ምንዛሪ ግኝትና ማኔጅመንት ፖሊሲ በሚከተሉ ሀገራት ላይ ያለ ኢምፓክት ምንድን ነው? ሰዎች በዛ በስትሪክት በሆነ ወይም ደግሞ በጣም ቁጥጥር በበዛበት ሲስተም ውስጥ የውጭ ምንዛሪውን ከማሳለፍ ይበይ ከሺ ሲስተም ውጭ የውጭ ምንዛሪያቸውን ለማሳለፍ ይበረታታሉ። ለምን ይሄኛው በጣም ገደብ ያለበት አሰራሩ ምንም እንኳን ግልጽ ብሚል ቢሆንም ግን

ስድስት ያለበት ከሆነ ለሰዎች በፎርማል የሪሚተንስ ቻናሉ ከሚጠቀሙ ኢንፎርማል የሆነውን ቻናል መጠቀም ይመርጣሉ። አቶ ሙከሚል ከአንድ ሺህ ዶላር በላይ የሆነ ገንዘብ ከባንክ እና የሀዋላ አገልግሎት አቅራቢ የገንዘብ ተቋማት ይልቅ በጥቁር ገበያ ተሳትፎ በሚያደርጉ ግለሰቦች መላክ እየተለመደ መምጣቱን ይናገራሉ። ገንዘብ ሰብሳቢዎቹም አንድም ወደ ኢትዮጵያ መግባት የነበረበትን የውጭ ምንዛሪ ያስቀሩታል፣ አሊያም በህገወጥ መንገድ ወደ ጥቁሩ ገበያ ያስገቡታል። ገንዘቡ እዚህ የሚዘረዝሩ ሰዎች ዶላሩን ኪፕ ነው የሚያደረጉት። ከዛ በተለያየ መንገድ ኪፕ በተደረገ ቁጥር ምንዛሬው እየጨመረ ነው የሚሄደው። በተለያየ መንገድ ኪፕ ያደረጉትን ዶላር ወደ ኢትዮጵያ ሲልኩት እዛ ከፍተኛ ምንዛሬ አንተም በሀያ ሁለት ከተቀበሉ ዶላሩን ይዘውት ከገቡ ግን ፊዚካሊ ሀያ አራት ብር ከምናምን ያገኙበታል። ዋ አንደኛው ጥቅማቸው እሱ ነው። ዲሲ አካባቢ የተለመደው ምንድን ነው? ሱቅ አላቸው እነዚህ ሰዎች ያለውን ሱቃቸውን ነው የሚያስፋፉበት። እዛ ባካፕ ኢኮኖሚ ሚንስ ኦፍ ገንዘብ አላቸው ማለት ነው። ገባ በእርግጠኝነት ከህጋዊው መንገድ በበለጠ በዚህ መንገድ ይላካል ብዬ ንመረጋግጥ ሴንዲንግ ሬቶች ከአስር ዳላር ጀምሮ ሶስት መቶ አራት መቶ ዳላር ስትልክ አስር ብር ከሀምሳ ምናምን ትከፍላለ ከአንድ ሺህ ዶላር ብሄር ሲሆን ሀያ አንድ ብር ምናምን እያለ ይጨምራል በገንዘቡ መጠን እየጨመረ ይሄዳል። በዌስተርን ዩኒየን የምትልከው ብዙ ጊዜ ትንንሽ ገንዘቦች ነው። መቶ ዶላር፣ ሁለት መቶ ዶላር፣ አምስት መቶ ዶላር ማክሲመም ከአንድ ሺህ ዶላር በላይ ግን በብላክ ነው የምትልከው። ለምን ኢትዮጵያ ሄዶ አንድ ሺህ ዶላሩ የሶስት ሺህ ብር ዲፍረንስ ይኖረዋል በህጋዊ መንገድ ከምትልከው ማለት ነው። የሶስት ሺህ ዶላር ዲፍረንስ ማለት ደግሞ የመቶ ዶላር ዲፍረንስ ማለት ነው። አቶ ጌታቸው ከቅርብ ጊዜያት ወዲህ ከፍተኛ እድገት እያሳየ የመጣው የጥቁር ገበያ በኢትዮጵያ ላይ ከፍተኛ አደጋ ሊደቅን እንደሚችል ስጋት አላቸው። የኢትዮጵያ የውጭ ምንዛሪ ግኝት ሆነ አጠቃላይ አስተዳደር ትልቁ ትኬት ነው ከተባለ ከፎርማል የሪሚታንስ ቻናሉ በህግ ማዕቀፍ ካለ ባንኮቹ ከሚሳተፉበት ሲስተም ውጭ ያለው ሲስተም እያደገ መምጣቱ እና በጣም ብዙ ፍሰት በቁጥጥር ውስጥ ፋያል ሳይቆጠሩ ለክላይ እንደዋለም ሳይታወቅ በኢንዳሪክት በኢንፎርማል ገበያ ውስጥ መንቀሳቀሱ ነው ትልቁ ቻሌንጅ። አድማጮች፣ የዛሬው ከኢኮኖሚው አለም መሰናዶ ተጠናቀቀ። እሸቴ በቀለ ነበርኩ። ጤና ይስጥልኝ።